የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያሸነፉበት የኖቤል የሰላም ሽልማት አፍሪካውያን ለአፍሪቃ ችግሮች አፍሪቃዊ መፍትሄ ማምጣት እንደሚችሉ ያረጋገጠ ነው ሲሉ ሙሳ ፋኪ መሃማት ተናገሩ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሃማት ይህን የተናገሩት በኖቤል ሽልማቱ የተሰማውን ደስታ ለመግለጽ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ነው። በተለይ በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን አስተዋጽኦ ያደረጉትን ፕሬዚዳንት ኢሳያስ አፈወርቂን ያመሰገኑት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፕሬዚዳንቱ በመቀሌ ጎዳናዎች ላይ የሚሄዱበት ቀን እንዲመጣ ጸልዩ ሲሉ ለኢትዮጵያውያን መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን አጠናቅሯል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የ2019 የሰላም የኖቤል ሽልማት አሸናፊ መሆናቸውን ተከትሎ ነው በሚሊኒየም አዳራሽ የደስታ መግለጫ ስነ ስርዓት የተካሄደው። በሰላም ሚኒስቴር አዘጋጅነት በተካሄደው በዚህ ስነ ስርዓት ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት ሽልማቱ ለአህጉሪቱ ጭምር የተበረከተ ነው ብለዋል። ዘ ዴት ኦፍ ፍራይዴይ ዘ ኢለቨንዝ ኦፍ ኦክቶበር ቱ ሳውዘንድ ናይንቲን ኢዝ ኤ ዴት ዊ ዊል ነቨር ፎርጌት ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት ዓርብ መስከረም 30 2012 ዓ ም ምህረት ምን ጊዜም የማንረሳው ቀን ነው። የኖቤል ኮሚቴው የሰጠዎት ይህ ታላቅ ክብር፣ ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው። ሽልማቱ አፍሪካ ግጭቶችን በሰላም ለመፍታት ያላትን ቁርጠኝነት እንደሚያሳይም ሊቀመንበሩ አስረድተዋል። አህጉሪቱ የራሷን ችግሮች መፍታት እንደምትችልም ማረጋገጫ ነው ብለዋል። በቅርቡ ሱዳን ውስጥ እንዳየነው ችግሮቻችን ያሉ ቢሆንም አፍሪካና አፍሪካውያን በአፍሪካ ብሂል አፍሪካዊ መፍትሔ መስጠት እንደሚችሉ ሽልማቱ ያረጋግጣል። የእንኳን ደስ ያለን መልእክት ያስተላለፉት ፕሬዝዳንት ሳህለ ወርቅ ዘውዴም ሽልማቱ ከፍተኛ ትርጉም ያለው መሆኑን አብራርተዋል። ክቡር ጠቅላይ ሚኒስትር እንኳን ደስ አሎት፣ ኢትዮጵያውያን ሁላችንም እንኳን ደስ አለን። ሰውን ማክበር ማወቅ አለብን። ክብር የሚገባውን በተገቢው ማክበር አለብን። በቀላሉ ማለፍ አንችልም። እንደዚህ አይነት ሽልማቶች ዓለማችን በምትገኝበት የተወሳሰበ ሁኔታ የወደፊት እጣ ፋንታው ግልጽ ባልሆነበት ጊዜ አህጉራችን አፍሪካ ብዙ መሻሻሎችን ብታሳይም ቅድሚያ ቦታ ባልተሰጠን ጊዜ የዚህች ምድር የዚች አህጉር ተወላጅ በዓለም አቀፍ ደረጃ የተከበረ አንዳንዴም ደግሞ ለተወሰኑ የዓለማችን ክፍሎች ተወላጆች ብቻ የተከለለ የሚመስለንን እውቅና ማግኘታቸው ብቻውን እንኳን አንገታችንን ከፍ እንድናደርግ እንደ ሀገር እንድንኮራ ብሎም ለበለጠ እውቅና እንድንዘጋጅ የሚጋብዘን ነው። ክቡር ጠቅላይ ሚኒስትራችን ይህን እድል ከገጠማቸው ጥቂት ሰዎች መካከል አንዱ የመጀመሪያው ኢትዮጵያዊ በመሆን ለኢትዮጵያን ከፍታ ለሕዝባችን ክብር፣ ለሁላችንም ደግሞ የኩራት ምንጭ ሆነዋል። ለሰላም መስፈን አስተዋጽኦ ያደረጉ ግለሰቦች በየዓመቱ የሚወስዱት ሽልማት መስጠት መጀመሩን የሰላም ሚኒስቴር በዚሁ ስነ ስርዓት ላይ ይፋ አድርጓል። የዚህ ዓመቱ አሸናፊ ደግሞ ጠቅላይ ሚኒስትር አብይ አህመድ መሆናቸውን በመግለጽ ሽልማት አበርክቷል። የመከላከያ ሚኒስቴርን፣ የፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎትን የመሳሰሉ የመንግስት መስሪያ ቤቶች እንደዚሁም መንግስታዊ ያልሆኑ ተቋማት ደግሞ የኢትዮጵያ ካርታ ያለበትን ሀብል ለጠቅላይ ሚኒስትር አብይ አህመድ በሽልማት አበርክተዋል። ጠቅላይ ሚኒስትር አብይ አህመድ ግን ከእኔ ይልቅ የሚገባው በማለት ስጦታውን ከአንገታቸው ላይ በማውለቅ ለትግል አጋራቸው አጥልቀዋል። ምናልባት የሰላም ሚኒስቴር እናዚህ ያላችሁ ሰዎች እንደምትፈቅዱልኝ በማመን በብዙ መከራ በብዙ ችግር በብዙ ደህንነት አብረው እንደነበሩ ወንድሞቼ፣ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህንነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድፈቅዱልኝ። በኢትዮጵያና በኤርትራ መካከል ከተፈጠረው ሰላም አንጻር ፕሬዚዳንት ኢሳያስ አፈወርቂም ክብርና ምስጋና ይድረሳቸው ብለዋል ጠቅላይ ሚኒስትሩ። ፕሬዝዳንት ኢሳያስ አፈወርቂ በመቀሌ ጎዳናዎች ላይ መራመድ የሚችሉበት ጊዜ እንዲመጣም ምኞታቸውን ገልጸዋል። ፕሬዝዳንት ኢሳያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማችኋል። በመቀሌ ጎዳና ላይ ወግ ማድረግ ይፈልጋሉ። የትግራይ እናቶችና አባቶች ማንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ የረጩ በፍቅር ሰው መቀበል ያውቁበታል። የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ እያደረጉ ከሚወዱት ሕዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዞን አደራላችሁ ፈልጋለሁ። የሁለቱን አገራት ግንኙነት መሻሻል ተከትሎ በተደጋጋሚ ወደ ኢትዮጵያ የመጡት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ በተጨማሪ ወደ ደቡብ ኢትዮጵያና አማራ ክልል ቢሄዱም ቅርባቸው ወዳለው የትግራይ ክልል አቅንተው አያውቁም። የጠቅላይ ሚኒስትር አብይ አህመድ ንግግርም ከዚህ እውነታ ጋር አሊያም ሰፋ ካለ ፖለቲካዊ ምክንያት ጋር የተያያዘ ስለመሆኑ ግልጽ አይደለም። ህወሓት ሰሞኑን ያወጣውና ፌዴራል መንግስቱን ብሎም ኢህአዴግን አብዝቶ የተቸበት መግለጫ፣ ያንን ተከትሎ ደግሞ ከኢህአዴግ ምክር ቤት፣ ከጠቅላይ ሚኒስትር ጽሕፈት ቤትና ከራሳቸው ከጠቅላይ ሚኒስትሩ የተሰጡ ምላሾች ቢያንስ በአገር ውስጥ ያለውን ልዩነት በግልጽ አመላክተዋል። ልዩነቱ ከጎረቤት ሀገራት ጋር ባለው ግንኙነት ላይ እንዴት እንደሚንጸባረቅ ለማወቅ ግን ተጨማሪ ማብራሪያ ይጠይቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ